የኤርትራ፣ ግብጽና ሶማሊያ መሪዎች የሶስትዮሽ ጉባኤ አስመራ ላይ አድርገዋል። የሶስቱ ሀገራት መሪዎች ከጉባኤ በኋላ ያወጡትን የጋራ መግለጫ ያካተተውና በአሩፍ ማሩፍ የተጠናከረውን አጭር ዘገባ እንግዶ ወልዴ እንደሚከተሉ ያቀርበዋል። የግብፁ አብዱልፋታህ ኤልሲሲ፣ የሶማሊያው ሐሰን ሼክ መሐመድ እና የኤርትራው ኢሳያስ አፈወርቂ ዛሬ አስመራ ላይ ያደረጉትን ጉባኤ ተከትሎ ባወጡት መግለጫ ሶማሊያ የገጠማትን የተለያዩ የውስጥና የውጭ ፈተናዎች መቋቋም እንዲችል ለማጠናከር የሶማሊያ ፌዴራል ሰራዊት ሽብርተኝነትን መጋፈጥ እንዲችል እንዲሁም የየብስም ሆነ የባህር ድንበሯን መከላከል እንዲችልና የግዛት ሉዓላዊነቷን ማስከበር ይችል ዘንድ በሶስቱ ሀገራት መካከል ያለውን ግንኙነት ለማሳደግ እና ጥልቀት እንዲኖረው ለማድረግ ተስማምተናል ብለዋል። ሦስቱ ሀገራት በጋራ መግለጫቸው በቀጠናው የሚገኙ ሀገራት ላላቸው ሉዓላዊነትና የግዛት አንድነት እንዲሁም ሀገራቱ የሚያጋጥማቸውን ጣልቃ ግብነት ለመጋፈጥ የሚያደርጉት ጥረት ያላቸውን የማያወላውል ብለው የገለጹት ክብር እንዳላቸው አስታውቀዋል። ኢትዮጵያ ከሶማሌላንድ ጋር የፈጸመችውን የመግባቢያ ስምምነት ተከትሎ ኤርትራና ግብጽ ግብጽ የሶማሊያ ሉዓላዊነት እንዲከበር ጥሪ አድርገዋል። በቅርቡ በተደረገው የተባበሩት መንግስታት ድርጅት ጉባኤ ላይ የኢትዮጵያ ፕሬዝደንት ሆነው የተሾሙትና የውጭ ጉዳይ ሚኒስትርነት የስልጣን ዘመናቸውን በማጠናቀቅ ላይ ያሉት ታዬ ከሶማሌላንድ ጋር የተደረሰውን የመገበያ ስምምነት ተከላክለዋል። ሌሎች ሀገራትም ተመሳሳይ ስምምነት በመፈጸማቸው ሶማሊያ ቅራኔ መጫር አይገባትም ብለዋል። ሶማሊያዊው የቀጠናው ተንታኝ ዳሂር ጅብሪል የሦስቱ ሀገራት ትብብር ለእያንዳንዳቸው ጠቀሜታ እንዳለው ይናገራሉ። ትራይፓርታይት ሰሚት ብትዊን ኢጅፕት፣ ሶማሊያ አን ኤርትራያ በግብፅ በሶማሊያና ኤርትራ መካከል ዛሬ የተካሄደው ጉባኤ በአፍሪካ ቀንድም ሆነ በቀይ ባህር አካባቢ በኢትዮጵያ በኩል እያደገ የመጣውን ተጽዕኖ ለመግታት የተደረገና ትርጉም ያለው የጂኦ ፖለቲካ ትብብር ነው። ግብፅ፣ ኤርትራ እና ሶማሊያ ኢትዮጵያ በተለይም በቀይ ባህር በኩል መውጫ ለማግኘትና ለመስፋፋት የምታደርገው ጥረት በጋራ ያሳስባቸዋል። ትብብራቸው ወሳኝ የሆነውን የመርከቦች መስመር ለመቆጣጠር ያስችላቸዋል። ውጤት ሳያመጣ ቢቀርም ቱርክ በሶማሊያና በኢትዮጵያ መካከል ሁለት የተናጠል ንግግሮችን በማስተናገድ ለማግባባት ጥረት አድርጋለች። ወደፊት ተጨማሪ ንግግሮች እንደሚደረጉ ይጠበቃል። ሐሩን ማሩፍ ላጠናቀረው ዘገባ እንግዳው ለነኝ ዋሽንግተን ዲሲ።